the voice of America. የመን ዋና ከተማ ሰነአ ውስጥና በአካባቢዋ የቀድሞ አጋሮች በነበሩት የሁጢ አማጽያንና በቀድሞ ፕሬዚደንት አሊ አብደላ ሳልህ ታማኝ ወታደሮች መካከል በተቀሰቀሰውና ላለፉት በርካታ ቀናት እየተካሄደ ባለው የከበደ ውጊያ በአስሮች የሚቆጠሩ ሰዎች መገደላቸው እየተሰማ ነው። በፕሬዚደንት አብድራቦ መንሱር ሃዲ የሚመራውን መንግሥት በምትደግፈው በሳዑዲ አረቢያ የሚመራውን ዓለም አቀፍ ወታደራዊ ጥምረት በግንባር ይፋለሙ በነበሩት ኃይሎች መካከል የተፈጠረው መከፋፈልና ግጭት የሀገሪቱን ፖለቲካ ወደ ወዳልተጠበቀ አቅጣጫ ሊቀይረው እንደሚችል ተነግሯል። ይህ በእንዲህ እንዳለ የተባባሰው ጦርነት በዋና ከተማይቱና በአካባቢዋ ችግር ላይ ላሉ ሰዎች ሰብአዊ ድጋፍ እንዳይደርስ በማድረጉ ወገኖቹ በአፋጣኝ ውጊያቸውን እንዲያቆሙ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ማምሻውን ወደ ሰነአ ደውዬ ኃይል በሚባል አካባቢ ከሚኖሩ ኢትዮጵያውያን ስደተኞች አንዷን አነጋግሬ ነበር። ያሉበት ሁኔታ እጅግ የሚያስፈራ እንደሆነ ነው የነገረችኝ። በጣም የሚያስፈራ ነው እስቲ ምንድን ነው እየተካሄደ ያለው ያስፈራል ሁኔታ አሊ አብድላ ሳላ ና ሁቴዎቹ ማለት ነው እነሱ ጦርነት ከጀመሩ አሁን ዛሬ አራት ቀን አካባቢ ሊሆናቸው ነው የዛሬው ግን በጣም ያስፈራል ምን ማለት ነው እናንተ አካባቢ ሁቴዎቹ አሁን ከእንደገና ተመልሰው ገብተው ማለት ነው በጣም ሀይለኛ ጦርነት ተደረገ የቀድሞ ፕሬዚዳንት አሊ አብደላ ሳላ ሁሉ ሞቷል የሚባል ወሬ አለ እና ህዝቡ ሁሉ ተደናግጦ በፍርሀት ነው ያለው እናንተ አሁን ያላችሁበት ሁኔታ ምንድን ነው እስኪ ከለላላችሁ እንዴት ናችሁ? ምንም አይነት ከለላ እዛው አንድ አካባቢ የነበረን ሰዎች አንድ ቤት ውስጥ ተሰብስበን የሚሆነውን ነገር እየጠበቅን ነው እንጂ ምንም አይነት ከለላ የለንም። ቤት ውስጥ ተሰብስበን ስትሉ ለጥቃት የተጋለጠ ቦታ ላይ ነው ያላችሁት? እንደ መሸሸጊያ እንደ መጠለያ አይነት የለም? በአካባቢያችሁ ምንም ነገር የለም። መውጣት ከቤት እንኳ መውጣት አትችልም። ከአንዱ ወደ አንዱ አካባቢ እንኳ መሄድ አትችልም። ሁሉ ነገር መኪና ማለፍ አይችልም። ሰው ራሱ እየተሯሯጠ ቃለ መግዛት ብቻ ሱቅ ከሄደ ትንሽ ገዝተ ይመጣል፣ ሲከፈት ሱቅ። በጣም የሚያስፈራ ሁኔታ ላይ ነው ያለው። ተኩሱ ትሰማላችሁ። አዎ በጣም ኃይለኛ ተኩስ ነው። አሁን ትንሽ እንዲያውም ከሰዓት በኋላ ከአስር ሰዓት በኋላ ትንሽ በረዳል እንጂ ተኩሱ ከአራት ቀን ሙሉ በጣም ኃይለኛ ተኩስ ነበረ። አሁንም ከእንደገና ማታ ሲሆን ነው ደግሞ የሚጀምሩት። የበለጠ ከባድ መሳሪያ እየመጣች ትደበድባለች። ጄቶች ናቸው የሚደበድቡት። ብዙ አይሮፕላን ይመታሉ ግን አሁን የተፈጠረው ምንድን ነው የእሱ አይደለም ዋናው ችግሩ፣ እዚሁ ውስጥ የተፈጠረ የአሊ አብደላ ሳላህ እና ሁቴዎቹ ማለት ነው እርስ በርስ እዛው ጦርነት ተፈጠረ። በቃ በጣም ሀይለኛ ነው። ከአንድ ወደ አንድ ቦታ እንኳን ሄድማችልበት ማትችልበት ሁኔታ ነው ያለ። ነው የሚወድቁ ከባድ መሳሪያዎች አሉ በአካባቢያችሁ? አይዋ በጣም ይሰማል። ከባድ መሳሪያ በጣም ይሄ ምንድን ነው? በጣም አስጊ ሁኔታ ላይ ም ያለ ነው። ሰንአ አሁን የሚሰማኝ የምን ድምጽ ነው? ሰላት የመስጊድ መስገጃ ሰዓታቸው ነው። አሁን ዘቅዝና ማለት ነው። ልክ ሲጨርሱ ደግሞ ሰላት ይጀምራሉ። ለመሆኑ ስንት ትሆናላችሁ እዛ አካባቢ ያላችሁ ኢትዮጵያውያን? እኛ እዛ አካባቢ ያለን ኢትዮጵያኖች አንድ ሰላሳ የምንሆነን ተሰብስበን አሁን አንድ ቤት ውስጥ ቁጭ ያል ነው ማለት ነው። በአጠቃላይ ሰንአ ውስጥ ስንት ኢትዮጵያዊ አለ? ብዙ ኢትዮጵያዊን ያለው፣ ግን አንዱ ከአንዱ ሰፈር ወደ አንዱ ሰፈር መሄድ አይችልም። በመኪና መግባት መውጣት አይቻልም። በእግር ደግሞ ተባራሪ ሊመታ ስለሚችል ማለት ነው። ምንም መንቀሳቀስ የለም። እስካሁን ድረስ ጉዳት የደረሰበት የምታውቁት አለ? ሞቱ የሚባል እንሰማለን፣ ግን ስለማንወጣ ማለት ነው። በወሬ ደረጃ በስልክ እንደዚህ እየተነጋገርን የምንሰማውን እንጂ እርግጠኛ የሆነ ነገር አላየንም። ለምን እኛም ፈርተን ተደብቀን ያለ ነው። ኢትዮጵያውያኑ ናቸው ሞቱ የሚባለው ኃይሎች አሉ ሶማሌዎችን በብዛት ግን የመኔዎቹ ናቸው። ያው እዛው የሱ ወታደሮች ሲተኳኮሱ የአጋጣሚ የተመቱ ብዙ ሲቪሊያን ህጻናት አሉ። አብረዋችሁ አይዋ ህጻናት አሉ። አንድ ቦታ ላይ ግን መሰብሰብና መቀመጥ አደጋ የለውም እንዴ? ተነጋግራችኋል? የሚያስተባብራችሁ አለ እንዴ ለመሆኑ? ከመካከላችሁ ነው ወይስ ሁሉም ሰው እየተረበሸ ነው ያለው? ሁሉም ሰው በጣም ተረብሷል። አንድ ላይ ትንሽ ቢሆን መቼም አንድ ላይ ሰብሰብ ብለህ ቁጭ ስትል ነው ከፍርሀት ምትት ነው ለዛ ነው እዚህ አካባቢ ያለነው ብቻ የተሰባሰብ ነው። ከሌላም አካባቢ መጥቶ ከተባበሩት መንግስታት ድርጅትም ይሁን ከሌላ ከማንም መጥቶ ድጋፍ የሚሰጥ እርዳታ የሚሰጥ የለም። እዛ አካባቢ የለም በፍጹም። ለምን ራሳቸውን መውጣት አይችሉም? እኛ ራሱ ዛሬ ቀን ደውለን ነግረናቸው ነበረ። ሌላው ቢቀር ብርድ ልብ ስንትንና ምግቦች እንዲያመጡ ማለት ነው። እሺ ሁኔታውን አጣርተን እንደውላለን ብለውን ይኸው እየጠበቅን ነው። እስካሁን ድረስ ምንም ነገር የለም። እነሱም መውጣት የቻሉ አይመስለኝም ውሃና የመሳሰሉ ነገሮች አሏችሁ? የለንም። ለዛ ነው እነሱን እንዲያቀብሉን የነገር ናቸው። እነሱ ሁኔታዎችን አይተን እንትን እንላለን ብለው ማለት ነው። እስካሁን ድረስ ምንም ነገር የለም። ለምን እነሱ መውጣት የሚችለ አይመስለኝም። በአሁኑ ሰዓት ምንም አይነት መኪና መንቀሳቀስ አይችልም። ሌላው ቢቀር እንደው በቀይ መስቀል እንኳ የሚሰሩ ማለት ነው ዩኤንኤችሲአሮች፣ ያው እስካሁን ድረስ ምንም አይነት እንትን አላሉም፣ ግን ጠይቀናቸዋል ሁኔታውን አረጋግጠን እንደውላለን ብለው እየጠበቁ ነው። ግን ቀይ መስቀል በሁሉም ቦታ ይገባል ተብሏል። ቀይ መስቀሎች እንኳን መምጣት ቢችሉ ያላችሁበት ሁኔታ እጅግ በጣም ከባድ እንደሆነ መቼም ግልጽ ነው ለማንም። ግን ከመረበሽ የበለጠ ጉዳት ስለሆነ የሚመጣው፣ እስቲ ተረጋግታችሁ ተነጋገሩና የተሻሉ አማራጮችን ራሳችሁን ልጠብቁ የምትችሉባቸውን የተሻሉ አማራጮችን አስቡ። ምናልባት አንድ ላይ ጭቅ ብሎ ለድብደባ እና ለመሳሰሉ ለጀትም ከባድ መሳሪያዎችን ከሩቀት ለሚተኮሱ ከመጋለጥ ይልቅ ምናልባት ሸሸግ ያለ እንደ ምሽግ አይነትም ነገር ካለ ከመሬት በታች ያለ ነገር ካለ፣ እንደዚህ እንደዚህ አይነት ሁኔታዎችን እስቲ አስቡ፣ ተነጋገሩ። ዝም ብሎ መረበሽና መቀመጥ ይበልጥ ለጉዳት ነው የሚያጋለጣችሁ። እግዚአብሔር ከእናንተ ጋር ይሁን። እየደወልን እንከታተላለን። ኛ እዚያው ሰንዓ የሚገኙትን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የሰብአዊ ጉዳዮች ከፍተኛ አስተባባሪውን ጄሚ ማክጎልድ ብሪክን ለማግኘት ተደጋጋሚ ጥረት እያደረግኩ ነኝ። እዚያ ያሉትን የፕሮቴክሽን ከፍተኛ ኃላፊዋን አግኝቻቸው ነበረ። ነገር ግን ጄሚ ማክጎልድ ብሪክ የተሻለ ቅርበት አላቸው፣ ከጉዳዩ ጋር የተሻለ ማብራራት ይችላሉ ስላሉኝ እርሳቸው ለማግኘት ጥረት እያደረግኩ ነው። የሚሉትን እንዳገኘው ዌብሳይታችን ላይ እንዲሁም በማኅበራዊ መገናኛ ገጾቻችን ላይ እናወጣለን።